በምዕራብ ሐረርጌ ከሶማሌ ክልል ጋር አዋሳኝ የሆነው የጭናክሰን ወረዳ ነዋሪዎች ጥቃት እንደተከፈተባቸው ለአሜሪካ ድምፅ ገልጸዋል። በጥቃቱ ባለፉት ሁለት ሳምንታት ውስጥ ብቻ አስራ ስድስት ሰዎች መገደላቸውንና አስራ ስምንት ሰዎች ደግሞ መቁሰላቸውን ነዋሪዎቹ ተናግረዋል። ሙክታር ጀማል ዝርዝሩን ይዟል። የአሜሪካ ድምፅ ያነጋገራቸው ሰዎች በአካባቢው ከዚህ ቀደም የብዙ ሰው ህይወት ያለፈበት ተደጋጋሚ ጥቃት ይደርስ እንደነበረ አስታውሰው አሁን ደግሞ ጥቃቱ መልኩን ቀይሮ ከፍተኛ ጉዳት እያደረሰባቸው እንደሆነ ተናግረዋል። ማሳ አካባቢ ላይ ያሉ ገበሬ ላይ ነው ጦር እየከፈቱ ባለፈው፣ በተለይ በዚህ ሁለት ወር በጣም ጦሩ እየተከፈተ ነው በየጊዜ ባለፈው ደግሞ ሁለት መኪና ይዞ ጦሩ ለው ላይ አስረው አራት ሰው ሞተ አምስቱ ደግሞ ተቆሰሙ በአጠቃላይ አሁን ሁለት ወር አካባቢ ነው እያሉ ያሉት ትርቶ በተለይ ደግሞ ሶማሌ ክልል ላይ የነበሩት ፕሬዚዳንት አብዲ ኢሌ ከዛ አካባቢ ከተነሱ በኋላ ተረጋግቷል የሚል ነገርም ነበረ ምን ልዩነት አለው እሳቸው እያሉና አሁን ላይ የጸጥታና የጉሩብትና ድንበር አካባቢ ያለው ሁኔታ ምን ይመስላል አብዲሌ ቢታሰርም ያው በስም ደረጃ ጸጥታው ትንሽ ተረጋግተዋል ይባላል እንጂ እኛ እስከምናውቀው ድረስ ምንም ልዩነት እስካሁን የለም ያው ሞትም እንደጨመረ ነው። እንደው ከበፊቱ በጣም በ በፊት ሰዎቹ እየተያዩ ነው የሚዋጋው ሳይታወቅ በሌሊት በምናምን ነው ሰዎቹን እየጎዱ ያሉ። ስለዚህ ምንም ልዩነት የለም እስከዛሬ አሁን በዚች ሁለት ወሮች ሀምሳ ሰው አካባቢ ሀምሳ ሰው ሞቷል። የቆሰሉ ደግሞ ትንንሽም ሆነ በትልቅ ደረጃ የተጎዱ ሰዎች የቆሰሉ መቶ ሀያ ስድስት አካባቢ ናቸው። የጭናክሰን ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ጀማል መሐመድ በከር ታጣቂዎቹ በከባድ መሳሪያ ጭምር የታገዙ እንደሆኑ ይናገራሉ። በቡድን የተደራጁ ኃይሎች ስለ መሆናቸው መታወቁንም ገልጸው በሰዎች ላይ የሚፈጸመው ግድያ ቀጥለዋል ብለዋል። አቶ ጀማል አያይዘውም አሁን በእስር ላይ የሚገኙት የቀድሞ የሶማሌ ክልል ፕሬዚዳንት አብዲ ሙሐመድ ዑመር ወይንም በቅጽል ስማቸው አብዲ ኢሌ ጊዜ እንደነበረው በክልሉ መንግስት እውቅና የተከፈተ ጥቃት ነው ብለው እንደማያምኑም ተናግረዋል። ቀን እንኳን ቀርቶ ማታ ሁሉ ሌሊት ስምንት ሰዓት ላይ የተተኮሰ ነው። ኃይለኛ መሳሪያ ብሬን የሚባለው ህዝቡን ለማፈናቀል ደንግጦ እንዲወጣ ለማድረግ በኃይለኛ ሎጂስቲክ የተደገፈ እንትን እያለ ነው። በዚህ ሳምንት ብቻ ሁለት ጊዜ ነው የተከሰተው። አንድ ጊዜ እንኳን ከትላንት ወዲያ ነበረ። ወደ አራት ሰው ነው የመጡብት። ወደ አራት ሰው ደግሞ ቆስሎ ነበር ሰው ይሄ የአንድ ቀን ብቻ ነው። ንብረቱም የወደባል የተቃጠለ። ባለፈው ሳምንት ወደ አስራ ሁለት ነው የሞተው። የቆሰሉም ደግሞ እንደዚህ ወደ አስራ አምስት ነው። ይሄ ግጭት ያው ቀን ከቀን እንትን እየባሰ እየመጣ ነው። ይሄ አካባቢ መጀመሪያውኑ የተለያዩ ግጭት ያለበት የድንበር ቦታ ነው። አዋሳኝ አካባቢዎች ላይ ደግሞ የፌዴራል የጸጥታ ኃይሎች ተሰማርተው ጉዳዩን እንዲቆጣጠሩ የሚልም ሀሳብ ነበረ። እዛ አካባቢ የፌደራል የጸጥታ ኃይሎች የሚንቀሳቀሱበት አካባቢ የለም። አሉ የፌደራል የጸጥታ ኃይሎች መከላከያ አለ። ከተማችን ደግሞ ካምፕ አላቸው። እዛም አሉ አንድ አንድ የገጠር ቀበሌዎች፣ እዛም እየሳፈረን አለው። ግጭት ለማቆም እነሱ በኩል ያለው ክፍተት አለ፣ መዘግየት አለ። አስቀድሞ ህይወቱን ከማዳን ልክ ተዘናግቶ ጉዳቱ ከደረሰ በኋላ ማድረስ ነው ያለው እነሱ ጋር እንጂ መኖሩም አለ። ጭናክሰን ወረዳ ላይ ከሶማሌ ክልል መጥተው የታጠቁ አካላት ጥቃቱን ፈጽመዋል የተባለውን በተመለከተ ለቀረበው ወቀሳ ከሶማሌ ክልል በኩል የክልሉን የጸጥታ ዘርፍ ኃላፊ አቶ አብዲ አዲል ሐሰንን መልስ እንዲሰጡን ጠይቀን ቀጠሮ ሰጥተውን የነበረ ቢሆንም መልሰን ልናገኛቸው አልቻልንም። በአካባቢው ላይ አሉ ነገር ግን ችግሮች ላይ መፍትሄ ለመስጠት ቸልተኝነት ይታይባቸዋል ተብሎ የቀረበ የፌዴራል መንግስት የጸጥታ አካላት ጉዳይን በተመለከተም የፌዴራል መከላከያ ሚኒስቴር ኮሚኒኬሽን ኢንዶክትሪኔሽን ዳይሬክቶሬት ዳይሬክተር ሜጀር ጀነራል መሐመድ ተሰማን ለማግኘት ስልካቸው ላይ ደጋግመን ብንሞክርም ልናገኛቸው አልቻልንም። መልሱን ካገኘን ይዘን እንመለሳለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ